የወጣቶች አለም በንቲ እጀታ የፊንላንድና የኢትዮጵያ መንግስት በትብብር የሚሰሩበት ኮዋሽ በተባለ ድርጅት ባልደረባ ነው። ድርጅቱ ከሚያከናውናቸው ተግባራት ዋነኞቹ የንጹህ ውሃ አቅርቦት፣ የአካባቢና የግል ንጽህና አገልግሎት መስጠት ሲሆን ኢትዮጵያ ውስጥ በአምስት ክልሎች በሚገኙ ሰባ ስድስት ወረዳዎች ይሰራል። እነዚህ አምስት ክልሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ በንሻንጉል እና አምስቱን ጠራው መሰለኝ። እነዚህ ናቸው። በእነዚህ ውስጥ የኔ ስራ ድርሻዎች የተሰሩትን ስራዎችን አይቶ ሪፖርት ማድረግ፣ መዘገብ፣ ኮሚኒኬት ማድረግ አት ሴም ታይም ደግሞ ያለውን ችግር ማሳየት መቻል ነው። ኖርማል ይሄ ሪፖርቱን የተከተለ ማድረግ ብቻም ሳይሆን መረጃዎቹ ለሚዲያም እንዲቀርቡ ሰውም የተሻለ አዌራንስ እንድኖረው አደርጋለሁኝ ማለት ነው። በንቲ በዚህ መርሃ ግብር ስር ሲሰራ አምስት አመታት ተቆጥረዋል። ኢትዮጵያን እየተዘዋወረ ስላለው ችግር በታዘበበትና በዘገበበት ወቅት የደረሰበት ድምዳሜ ገና ብዙ መሰራት እንዳለበት ነው። ችግሩ በጣም እየጎላ ነው። በተለይ ደግሞ ከከተማዎቹ ወጣ በአንድ ቁጥር በጣም በጣም የሚገርም ነው። ሰዎች በሜዳ ላይ መጸዳዳት። አክቹዋሊ ይሄ ከተማም ላይ የሚታይ ችግር ነው፣ ግን ገጠር ላይ በጣም የጎላ ችግር ነው ያለ በውሃ አቅርቦቱን በኩል ያለው ችግር በጣም በጣም ችግር ነው ያለ አንዳንድ አካባቢዎች እየተሰራላቸውም የውሃ ጣቢያዎች በአስተዳደር እጦት ችግር ተመልሶ አገልግሎት መስጠት ሲያቆሙ ሲያቋርጡ ሰዎቹ ተመልሶ ወደ ዱሮ ወንዝ ተመልሰው ውሃ ከዛ ይጠጣሉ። ችግሩ በጣም የጎላ ችግር ነው ያለ ኢትዮጵያ ውስጥ። ሌላው ችግር ከግል ንጽህና አጠባበቅ ጋር የተያያዘ ነው። በገጠሩ አካባቢ ሴቶች ምን ያህል ተጎጂዎች ኋላም የመርሃ ግብሩ ተጠቃሚ እንደሚሆኑ ባለሙያው ያስረዳል። በተለይም ወጣት ሴቶች፣ ትምህርት ቤት ያሉ ሴቶች እነዚህ ትምህርት ቤት ያሉ ሴቶች በጣም ተጎጂዎች ናቸው። በውሃ እጦት ችግር በብዙ ነገር አንደኛ በየወሩ ትሬት ይታይባቸዋል። ትሬት በተለይ ገጠላ ይሄ የጎላ ችግር ነው። ትሬት ይታይባቸ ሰዎቻቸው መሸማቀቁ እንዳለ ሆኖ የት ሂዶ መቀየር እንደሚችሉ መታጠብ እንደሚችሉ መጸዳጃ ቤት የለም፣ የተለየ ክፍል የለም፣ የሚያስፈልጉ ቁሳቁሶች የለም፣ የሚታጠቡበት ውሃ የለም። ይሄ ሲሆን ሴቶቹ በወር በትንሹ ለአራት ቀን ከትምህርት ቤት ይቀራሉ። ይሄኛው እንግዲህ በአስር ወርስ ብናባዛ ከአንድ ወር በላይ ትምህርታቸውን ያቋርጣሉ ማለት ነው። ይሄ እንግዲህ በጣም ጠንካራ የሆኑ በጣም ቤተሰቦቻቸው የሚያግዟቸው ወንድሞቻቸው የሚያግዟቸው ሲሆን ነው። እንደውም ትምህርት ቤት ተመልሶ ሰላሳ እና አርባ ቀን ቀሩ ብለን የምናወራው በጣም በብዛት ደግሞ በዛው ቀና ካቴው ትምህርታቸውን ይተዋሉ። ስለዚህ የዚህ ውሃ የሳኒቴሽን እና ሀይጅን ጥቅሙ በትምህርት ቤቶች ሲመጣ ወይ ደግሞ በትምህርት ቤቶች ሲሰራ ጥቅሙ ሴቶቹ ትምህርታቸውን በአግባቡ እንዲከታተሉ እንኳን አንድ ቀን አንድ ፍሬድ እንዳመልጣቸው ማድረግ ነው አላማው። ለዚህም ከባለ ድርሻዎቹ ጋር መነጋገርና በግልጽ መወያየት ወሳኝ ነው። የተሻለ ለሴቶች ኦፕን ይሆናሉ፣ ለሞ ለሴቶች ሀሳባቸውን ይገልጻሉ። በተለይ በዚህ ኤሪያ በዛም በዚህ ሴቶ የዚህን ችግር እናገኛለን። ሴት አስተማሪዎችም አሉ፣ ሴት ባልደረቦችም አሉ። ለእነሱ በጣም ግልጽ ናቸው። አሁን አሁን ሰዎች ያውቁታል። ይሄኛው ችግሩን ብናወራ ችግሩን ብናካፍል የሚካፈለን ሰው አለ አይነት ስሜት ደቨሎፕ ካደረጉ ያወራል፣ ይነግሩናል። ለውጦች ይታያሉ። ግን የሚቀረን መንገድ አሁንም ሩቅ ይመስለኛል። የመንግስት የመንግስት ስራ ብቻ አይደለም። ኤንጂዎችም ተሰማርቶበታል። የግል ፕራይቬት ሴክተሩም ተሰማርቶበታል። ይሄ ትልቅ ሀገር ነው። ችግሩም ትልቅ ነው። ብዙ መንገድ ይቀረናል። ብዙ መንገድ መሄድ ይኖርብናል። እየተነሳው ያለው አፈጻጸም፣ ያለው ተነሳሽነት፣ ያለው ቅድ መልካም ነው በሚባል ደረጃ ቢገኝም ከሁሉም ከባለድርሻ አካላት ብዙ ይጠበቃል። ብዙ መሄድ ይኖርብናል ብዬ ነው የሚገምተው። በንቲ ወደዚህ ስራ ከመግባቱ በፊት በጋዜጠኝነት ሙያ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተብሎ ይጠራ በነበረው ድርጅት ውስጥ ሰርቷል። ድሮም ሚዲያ ውስጥም ጋዜጠኛ በነበርኩ ጊዜ በዚህ ኤሪያ ላይ ይሰራ ነበር። እነዚህን ኤሪያዎች ሪፖርት አደርግ ነበር፣ አገኘው ነበር። እና ያን ያክል ጥልቀት ያለ እውቀት አልነበረኝም። እና ወደዚህ መጥቼ በሪፖርት ምክንያት ሳገኛቸው የተሻለ ስራ ይሰራለሁኝ። ይሄኛውን የሚታየውን ችግር በገጠር የሚታየውንም ችግር አወጣለሁኝ፣ ሪፖርት አደርጋለሁኝ የሚል ዝንባሌ አደረብኝ። ለዚህም ወደዚህ መጣሁ። በንቲ ለመገናኛ ብዙኃን ቀርብ መሆኑ ለአሁኑ ስራና ውጤቱ እንደጠቀመው ይናገራል። ብዙዎቹን የዚህን ችግር የዚህን አይነት ችግር የውሃ እጦት ችግር፣ የግል ንጽህና እጦት ችግር፣ የአካባቢው እጦት ችግር፣ በእነዚህ በኢንጂነሮች በዚህ ሰክተር ነው የተሞላ። ምንድን ነው እነዚህ ኢንጂነሮቹ ይሰራሉ፣ ኮንስትራክት ያደርጋሉ፣ ውሃ ጣቢያዎቹን ዝግጁ ያደርጋሉ። ይሄ ነው እንግዲህ ጠቅለል ሳደረገው ማለት ነው። ምንድን ነው የሚጎለው ያለውን ችግር ለሚዲያ ማቅረብ፣ ያለውን ችግር ለፖሊሲ ሜከሮች ወይ ደግሞ ለኃላፊዎች ማቅረብ ችግር በጣም ጎልቶ ይታያል በኢትዮጵያ ውስጥ። ምንድን ነው ይሄኛውን እውቀት ከገጠርም ሆነ ከአካባቢው አምጥቶ ለባለድርሻ አካላት በተለይ ኢንጂኒሪንግ ፓርቱን ለማያውቁት ለማይረዱት ህዝብ ቀለል ባለ ቋንቋ ቀለል ባለ ሐሳብ ማቅረብ ችግር አለበት ብዬ ስለማስብ ጆይን አረኩኝ ማለት ነው። ይሄኛውን ስራ እየሰራን ነው። አሁን ለሚዲያ ለሚዲያ አቀርባቸዋለሁ ሚዲያ እንደ እናንተ አይነቶቹ ሚዲያው ሆ ኢንተርቪው ያደረጉን ነው። በዚህ ሁኔታ እየተሻለ ለውጥ እናመጣለን ሁሉም አካላት የተሻለ ለውጥ ያመጣል። ድሮ ምንድን ነው ሚዲያው የነዚህን አሁን ያልኳቸውን የ የውሃ አቅርቦትን ግል ንጽህናን፣ የአካባቢ ንጽህናን ብዙም ትኩረት አይሰጠውም ነበር። አሁን የተሻለ ቅርበት መጥቷል፣ ተግባቦትም አለ። ተነጋግረን ተቃርበን እየሰራን ነው። ይሄኛውን ብሪጅ ለማድረግ ነው መፍጠር ነው። አሁን ከሚዲያ ነው የመጣው ስለዚህ ከሚዲያ እንደገና ለሚዲያ ለማውራት እንደገና ከሚዲያ ጋር ለማቀናጀት ቀሎኛል። በንቲ ኮዋሽ በሚሰራባቸው ሀገራት በሙሉ ለመጀመሪያ ጊዜ በዚህ አመት ባካሄደው አንድ ውድድር ላይ ተሳትፎ የቶን ሻውንት ተሸላሚ ለመሆን በቅቷል። የውድድሩ ዋና ዓላማ ደግሞ ምንድን ነው እንግዲህ ጥሬ ሀሳቡ ሂስቶሪዎችን ወይ ደግሞ እነዚህ ሁኔታዎችን፣ ክስተቶችን፣ ችግሮችንም ሆነ የመጡትን ለውጦች ማሳየት መቻል ነው። አሁን ትልቁ የዚህ በዚህ በዋሽ ሴክተር በዚህ በ በውሃ አቅርቦት በግልንጥና እና በአካባቢ ንጽህና አጠባበቅ ሴክተር ያለው ችግር ብዙውን ጊዜ በዚህ በቴክኒኩ የተሞላ ስራ ነው። በቴክኒኩ የተሞላ ስራ ነው እና የሰዎቹን ላይፍ የሰዎቹን ህይወት በተለይ ገጠር ላይ ያሉትን የሴቶቹን ህይወት ያለውን ለውጥ ያለውን ችግር በእነዚህ አገልግሎቶች አቅርቦት ያለውን ለውጥ በጽሁፍ፣ በትረካ የሚያዘጋጅ ወይ ደግሞ አዘጋጅቶ የሚያቀርብ ብዙ አልነበረም። ከዚህ በፊት ማለት ነው። አሁን እንኳን ሴክተሩ በጣም እየተሞላ ነው። ብዙ ሰዎች ብዙ ኮሚኒኬተሮች አሉ፣ ብዙ ስፔሻሊስቶች አሉ በዚህ ኤሪያ ላይ እና ትልቁ የዚህ የውድድሩ አላማ ለመጀመሪያ ጊዜ ነው እንግዲህ በታሪኩ ቶሚስ ኮውተን ለመጀመሪያ ጊዜ በኢትዮጵያ ውስጥ በአለም ላይ አክቹዋሊ በአለም ነው በተደረገው እና ምንድን ነው ትልቁ የእኔ እንዳሸንፍ ያደረገኝ እነዚህ ሪፖርቶች ማቅረብ ነው። እነዚህ ሪፖርቶች ዴይ ቱ ዴይ የምንጠቀመውን ቋንቋ ተጠቅመን ማንኛውም ሰው እንዲረዳው አድርገን ማቅረባችን መቻል አንድ እሱ ነው። ሰዎቹ መርዳት የሚቻል ሁለት ደግሞ ትክክለኛ ታሪክ አሁን ይሄኛውን የሆነውን ታሪክ ገጠር ላይ ያለውን ታሪክ፣ በተለይ ችግሩ የሚያስከትለውን ታሪክ ማሳየት መቻል። ከዛ የበዘለለ ደግሞ በዚህ በቀረበው አገልግሎት በመጣው በተገኘው ለውጥ ምንድን ነው የታየው? ይሄኛውን መዘገብ መቻል ነው አንዱ እና የእኔ ሪፖርቶች እነዚህን በማድረግ የተወዳደርኩኝ እነዚህን አፕላይ ያደረጉኝ በተወዳደርኩ ቁጥር እንግዲህ አወዳድሮ ሰዎቹ እኔን ሰልጅ ታደረጉኝ ማለት ነው። የዚህ የሽልማት መጠሪያ ቶም ስኮትን ይላል። ይህንንም ሰው ጓደኛ የስራ ባልደረባ ምትሉታላችሁ፣ እስቲ ስለዚህ ሰው ትንሽ ንገረን። ቶምስ ኮውተን የአይርሲ ዋሽ ስታፍ ነበረ። ከአንድ አመት በፊት በሞት ከዚህ አለም የተለየ ሰው ነው። ይሄ ሰውዬ በዋሽ ውስጥ የኮሚኒኬሽን ባለሙያ ነው። ፓሽን አለው፣ እምነት አለው። ምንድን ነው ኮሚኒኬት ማድረግ ይኖርብናል። ባለ ድርሻ አካላትን ወደ አንድ ጠረጴዛ ማምጣት ይኖርብናል። ወደ አንድ ሀሳብ ማምጣት ይኖርብናል። ሁሉም ባለ ድርሻ አካላት ካልተሳተፉበት አንድ ባለድርሻ አካል ብቻ ወይ ሁለት ባለድርሻ አካል ብቻ ወይ ደግሞ መንግስት ብቻ የሚወጣው አይደለም ብሎ በጣም ያምናል። አጋጣሚ ሆኖ ይህኛውን ሀሳቡን እያራመደ ባለበት ከዚህ አለም በሞት ተለይቷል እና ድርጅቱ ምን ወሰነ? ጠንካራ ፍላጎቱን ለማስቀጠል ሽልማት መፍጠር አለብን ብሎ ወሰኑ። ድርጅቱ ወሰነ። ሁሉም የተወዳደሩ፣ ከዛ ውስጥ ኢትዮጵያ፣ ከኢትዮጵያ ምኔ መርጦኛል ማለት ነው በተለይ በኢትዮጵያ ገጠራማ አካባቢ የንጹህ ውሃ አቅርቦት ሰዎች ንጽህናቸውን እንዲጠብቁ የሚያስችሉ ቁሳቁሶች ላይ ከዚህ የበለጠ መሰራት አለበት የሚለውና በዚህ አካባቢ ያሉ ሰዎችን ችግርና ታሪክ በመዘገብ ለሽልማት የበቃው በንቲ ኤጀታ የዛሬው የወጣቶች ዓለም እንግዳችን ነበር። ለዝግጅቱ ልደታ አበበ ነኝ ጤና